ባለፈው ግንቦት 16 2007 ዓ ም የተደረገው የኢትዮጵያ ምርጫ ውጤት ከአሁን ቀደሞቹ የተለየ ይሆናል ብሎ የጠበቀ ሰው አልነበረም። ውጤቱ ገዢው የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግና አጋር ድርጅቶቹ ከአምስት ዓመታት በፊት ካስመዘገቡት 99.6 ከመቶ ውጤት ጋር ተመሳሳይ እንደሚሆን ነበር ብዙ ታዛቢዎች የገመቱት። ይሁንና ብሔራዊ ምርጫ ቦርድ ባለፈው ሰኞ ይፋ ያደረገውን ኢህአዴግና ተባባሪዎቹ 547ቱን የህዝብ ተወካዮች ምክር ቤት መቀመጫዎች በሙሉ በአንድ ተቃዋሚ ተይዞ የነበረውን መቀመጫ ሳይቀር የጠቀለሉበትን የአምስተኛውን አጠቃላይ ምርጫ ውጤት ለማመን ብዙዎች አሁንም እጅግ ነው ያዳገታቸው። የተለያዩ የተቃዋሚ ፓርቲዎችም የምርጫውን ውጤት ኢዴሞክራሲያዊ ና አሳፋሪ ሲሉ አጣጥለውታል። ከ2004 ዓ ም ወዲህ ኢትዮጵያን የሚመሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ እያኔ የፖለቲካውን ስርዓት ክፍትና ሁሉን አሳታፊ እንደሚያደርጉ ቃል ቢገቡም በለንደን የሚገኘው ቻተም ሀውስ የተሰኘው የፖለቲካ ጥናት ተቋም ተንታኝ ጄሰን ሞስሊ እንደሚሉት ገሃዱ ካሉት ተቃራኒ ነው። የምርጫው ምህዳር ክፍትና ገደብ ያላረፈበትን ነጻ ፉክክር የሚያበረታታ አይደለም። የተቃዋሚው ወገን ስለዚሁ ቅር የሚያሰኝ ጉዳይ ከመንግስቱ ጋር መነጋገር አለበት። እርግጥ ምርጫው ስነ ስርዓቱን ጠብቆ በሰላማዊ መንገድ ቢደረግም የተቃዋሚ ፓርቲዎች እጩዎች በምርጫው ሂደት ብዙ እንቅፋት እንደተደቀነባቸው ነው ተንታኙ ያመለከቱት። መንግስት ምርጫው ከመደረጉ በፊት በነበሩት ጊዜያት የተቃዋሚ ፓርቲዎች አባላትንና ትችት የሚያቀርቡ የማይመቹትን ጋዜጠኞች አስሯል። የኢትዮጵያ መንግስት በአሁኑ ጊዜ ለዲሞክራሲያዊ ስርዓት ግንባታና በአጠቃላይ ለፖለቲካው ተሃድሶ ሳይሆን ለልማቱ ቅድሚያ እንደሰጠ መታዘባቸውን በአዲስ አበባ የሚገኘው የጀርመናውያኑ የፍሪድሪሽ ኤቨርት ፖለቲካ ተቋም ኃላፊ ክራመ ሽተርሞዝ አመልክተዋል። መንግስት ትኩረቱን ኢኮኖሚያዊ ልማት ላይ ማሳረፉንና የፖለቲካው ተሃድሶ በመጀመሪያ ደረጃ ላይ እንደሚገኝ በተደጋጋሚ ያስታውቋል። ክራመሽ ተርሞዘ እንደሚሉት የሀገሪቱ ኢኮኖሚ ባለፉት ዓመታት በዘጠኝና በአስራ ሁለት ከመቶ መካከል ያሳየው እድገት ይህንኑ የመንግስቱን ትኩረት አረጋግጧል። የኢኮኖሚው ልማት ካለፉት አስር አመታት ወዲህ ግዙፍ እድገት አሳይቷል። ብዙ የህብረተሰብ ክፍልም ይህንን ኢኮኖሚያዊ እድገት እና በከተሞች ብቻ ሳይሆን በክልሎችም የተስፋፋው የግንባታ እንቅስቃሴ ያስገኘውን የተሳካ ውጤት በግልጽ አይቶታል። ይህ ግን የህዝቡ ፍላጎት በጠቅላላ ተሟልቷል ማለት አይደለም። ገዢው ፓርቲ የኢትዮጵያ ልማትን በማሳደጉ ረገድ ያስገኘው እድገት ምርጫውን በግልጽ ላሸነፈበትን ድርጊት ማረጋገጫ መሆኑን የመንግስቱ ቃል አቀባይ የምርጫው ውጤት ይፋ ከሆነ በኋላ ተናግረዋል። የቻተም ሀውስ ተንታኝ ጄሰን ሞስሊ ግን ስኬቱ ያን ያህል በምርጫው ውጤት ላይ ሚና ተጫውተዋል ብለው እንደማያምኑ በመግለጽ አባባሉን የተጋነነ ሲሉ ውድቅ አድርገውታል። እርግጥ የኢትዮጵያ መንግስት በኢኮኖሚው ዘርፍ ላይ አስገራሚ ተሃድሶ በማድረግ ላይ ነው። ልማቱን አሻሽሏል። የኮረንቲ አቅርቦቱ ከፍ ብሏል። የስልኩ መስመር ተስፋፍቷል። እነዚህ ጉዳዮች ሁ በጣም አስፈላጊ ናቸው፣ ግን ለብዙ ሰዎች ይህ ነው የሚባል የተጨበጠ ፈጣን ለውጥ አላመጡም። በመሆኑም የተደረገው መሻሻል በብዙሃኑ ዜጎች ዘንድ የሚታይ ለውጥ አስገኝቶ የምርጫውን ውጤት መለወጥ መቻሉ አጠራጣሪ ነው። እንደ ጀርመናውያኑ የፍሬድሪሽ ኤቨርት ፖለቲካ ተቋም ኃላፊ ክራመ ሽተርሞዝ ግምት የኢኮኖሚውን እድገት በምርጫው ላገኘው መቶ ከመቶ ድል እንደ ምክንያት ያቀረበው የኢትዮጵያ መንግስት በስልጣን ለመቆየት ከፈለገ ይህንኑ እድገት ሁሌ ማስቀጠል ይኖርበታል።